አዲስ የአንበጣ ወረራ በኢትዮጵያ እየተስፋፋ መሆኑን የተባበሩት መንግሥታት ድርጅት የዓለም የምግብና ግብርና ድርጅት አስታውቋል። የአንበጣው መንጋ በሚያደርሰው ጥፋት በሀገሪቱ የግብርና ምርት ላይ አሉታዊ ጫና ሊያስከትል እንደሚችልም ተገልጿል። መለስካቸው መሀ ዝርዝሩን ይዘዋል። ካለፉት ስድስት ወራት ጀምሮ የተከሰተውን የበረሃ አንበጣ ለመከላከል ጥረቶች ሲደረጉ የቆዩ ቢሆንም የአንበጣው መንጋ አሁንም ወደ አዳዲስ ስፍራዎች እየተስፋፋ እንደሆነ በተባበሩት መንግሥታት ድርጅት የዓለም የምግብና የግብርና ድርጅት ባሰራጨው የጽሑፍ መግለጫ አስታወቀ። ድርጅቱ ከኢትዮጵያ መንግሥት ያገኘውን መረጃ መሠረት በማድረግም የአንበጣው መንጋ 2350 ካሬ ኪሎ ሜትር በሚሆን ስፋት ላይ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች እንዲሁም በድሬዳዋ ከተማ ተሰራጭቶ ይገኛል ብሏል። የአንበጣው መንጋ በ2011 መጨረሻ ወራት ጀምሮ በሀገሪቱ በ125 ወረዳዎች ተስፋፍቶ እንደሚገኝ ታውቋል። መግለጫው በኢትዮጵያ የድርጅቱን ተወካይ ፋጡማ ሰይድን ጠቅሶ የአንበጣው መንጋ ወረራ በግብርና ምርቶች፣ በእንስሳት የግጦሽ አካባቢዎችና በደን ሽፋን ላይ መጠኑ ጥቂት የማይባል ቅናሽ ሊያስከትል ይችላል ብለዋል። ይህም በኢትዮጵያና በአካባቢው አገሮች የምግብ ዋስትናን በስጋት ላይ ሊጥል እንደሚችል አስጠንቅቋል። ከ1800 ካሬ ኪሎ ሜትር በላይ በሆነ ሰብል፣ የግጦሽ መሬትና ደን ላይ ይህ የአንበጣ መንጋ ማረፉን የሚገልጸው የዓለም ምግብና ግብርና ድርጅት መግለጫ መንጋው አሁንም በኢትዮጵያና በጎረቤት ሶማሊያ በፍጥነት እየተስፋፋ አዳዲስ ስፍራዎችን እየወረረ ነው ብሏል። ካለፈው ሐምሌ ጀምሮ በመሬትና በአየር አንበጣውን ለመከላከል ጥረት ሲደረግ የቆየ ቢሆንም በሶማሌ ክልል የሚገኘውን ሰፊ የመራቢያ ስፍራ መቆጣጠር ባለመቻሉ የተባዩን መፈልፈያ ዑደት ማቋረጥ እንዳዳገተ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ